ከሀያ ሁለት አመታት በኋላ ወደ ኢትዮጵያ የተመለሰው አርቲስትና የሰብአዊ መብት አራማጅ ታማኝ በየነ ኢትዮጵያዊነትን በጋራ ማጠናከር የሚጠይቅ ንግግር አድርጓል ትላለች ዘጋቢያችን አስቴር ከዛው ከቦታው። ዛሬ ባህር ዳር ከተማ ሲገባ ታማኝ ማለት ነው፣ ሞቅ ያለ አቀባበል እንደተደረገለት እናም በአስር ሺዎች ለሚቆጠሩ ነዋሪዎች በባህር ዳር ዓለም አቀፍ ስቴዲየም በኢትዮጵያዊነት ላይ ንግግር ማድረጉን ገልጣልናለች። ዘገባዋ ነው። ከትላንትና በስቲያ ጀምሮ ነበር የባህር ዳር ከተማ ነዋሪዎች በአረንጓዴ ቢጫ፣ ቀይ ባንዲራና የታማኝ ምስል ያለበትን ቲሸርት በለበሱ ወጣቶች ሞቅ ደመቅ ብሎ የሰነበተው። ዛሬ ደግሞ ከረፋዱ ጀምሮ ነዋሪዎቹ የአቀባበል ስነ ስርዓቱን በየፈርጁ አድርገውት ነበር ገሚሱ ባህር ዳር ዓለም አቀፍ አውሮፕላን ማረፊያ ሲሄድ፣ ገሚሱ ደግሞ ባህር ዳር ዓለም አቀፍ ስቴዲየም በመሆን ዝናብም ፀሐይም ሳይበግረው እስከ 8 ሰዓት ድረስ እንግዳቸውን ጠብቀው አነቃቂ ንግግሮችን ያደመጡት አርቲስትና አክቲቪስት ታማኝ በየነ ንግግሩን ያስቀደመው የአማራ ሕዝብ ክልል የለውም በማለት ነበር ያለው ኢትዮጵያዊነት ማተብ። ኢትዮጵያ እንደ ኢትዮጵያ እንድትቀጥል ድንበር ላይ አጥንት ሆኗል፣ አፈር ሆነው ኢትዮጵያን ገንብተው ሰጥተዋል። ይሄ ግን ምላሹ ነፍጠኛ ተስፋፊ ሌላ ይስማማቸዋቸው ታዲያ ይህን የተባላችሁ የኢትዮጵያ ማያደቻችሁን ስንመርለቃችሁ በትንሽ ሰፈር ተከትላችሁ ለመኖር እንዴት ፈቃደኛ ሊሆናላቸው? በአስር ሺዎቹ የሚቆጠሩ የባህር ዳር ከተማ ነዋሪዎች በተገኙበት በዚህ ኢትዮጵያዊነትን በሰበከ ንግግሩ መሀል ላይ አማራ የሚታወቀው በጨዋነቱ ነው። ማንም በኢትዮጵያ ፖለቲካ ይመለከተኛል ብሎ ቢመጣ በጨዋ ደንብ አናግራችሁ፣ ምክንያታዊ ማስረጃ አቅርባችሁ ተወያዩ እንጂ አትምጡብኝ ማለት የጠባብነት ምልክት ነው ብሏል። በተለይ ደግሞ ጥቂት የትግራይ ተወላጆች ባጠፉት ጥፋት የትግራይን ሕዝብ በጅምላ መጥላት ኢትዮጵያዊ ጨዋነት አይደለም ሲልም መልእክቱን አስተላልፏል። ኢትዮጵያዊውን የትግራይን ሕዝብ መቀየም፣ መሳደብ፣ ማንጓጠጥ፣ ጠላት አድርጎ መመልከት ኢትዮጵያዊ ባህሪ አይደለም ከውስጡ የወጡ ከውስጡ የወጡ ክፎች ሲመቻቸው እንደ ጀግና ወደፊት ይመጣሉ አጥፍተው ሊያዙ ሲሉ ትግራይ ነን ብለው ይገባሉ። እንዲህ ሲያምታቱ እንዲህ ሲያምታቱ ነጥላችሁ የትግራይ ህዝብ ሆይ ወንድምህ ነን እህት፣ አባት፣ እናት አንድ ኢትዮጵያዊ ወገኖች ነን። ከናንተ የበቀሉ መጥፎ እንዳለ ሁሉ ከኛም የሚበቅሉ መጥፎዎች አሉ። በእነሱ ምክንያት የኛ ኢትዮጵያዊነት ገመድ አይበጠስም ብለዋል። አለዛ ግን እኔ ታማኝ ባጠፋው ጥፋት ሁላችሁም ተጠያቂ ትሆናላችሁ ማለት እኛ ደግሞ እንደ ሰው በግል የምናስብ ኢትዮጵያ በግል የምናስብ ስናጠፋ በግል የምንጠየቅ እንጂ በጀምላ ፍረጃ ለኢትዮጵያ ይበጃት። የጋራ ቤታችን የሆነችው ኢትዮጵያንም በጋራ እንገንባ ሲል አጽንኦት ሰጥቶ ተናግሯል። ከሌሎች ወንድምና እህቶቻችሁ ጋር በኢትዮጵያዊነት ሰንሰለት ተያይዛችሁ ኢትዮጵያን ዘላለማው ያድርጋችሁ ለልጆቻችሁ ለማስተላለፍ ከኔ ጋር ኢትዮጵያ እናታችን ናት። በኢትዮጵያ ውስጥ ያለ ሁሉም ዜጋ ወንድም እናታችን ናቸው ናቸው። ጥፋተኞችን ለህግ እናቀርባለን እንጂ በእጃችን አንበቀልም። ኢትዮጵያኖች የህግ ሰዎች ነን። ይህን በተግባር ማሳየት መቻል አለብን። በሌላ በኩል አዲስ አበባን ከረገጠ ጀምሮ ከፍተኛ አቀባበል የጠበቀው ታማኝ በየነ በትናንትናው ምሽትም ኢትዮጵያዊነትን በጋራ ማጠናከርን የሚጠይቁ ንግግሮችን በሚሊኒየም አዳራሽ አድርጓል። ማንም የማንን ባህል ማንም የማንን ቋንቋ መርገጥ ማፈል አይችልም። በኢትዮጵያ ውስጥ በኢትዮጵያዊነት በኩልነት የመኖር ግዴታ ነው ያለብን። አማራጩ ሰፊው ኢትዮጵያዊነት የተሻለ ስለሆነ ነው። እንገጠል እንለያይ የሚለው ሐሳብ አስፈሪ ነው። የሚያስፈራው ስለምንለያይ ብቻ አይደለም፣ ተለያይተንም መኖር ስለማንችል እንጫረሳለና። መለየት መፍትሄ አይደለም። መፍትሄው በጋራ በእኩልነት በነፃነት እንደ ኢትዮጵያዊ ከኖር ከኛ የተሻለ ሀገር የትም የለም። በጣም የሚያኮራ ሀገር አለን። በተያያዘ ዜና አንጋፋ አርቲስት አለም ፀሐይ ወዳጆ ከሁለት ቀን በፊት ባህር ዳር ከተማ ገብታለች። በባህር ዳር ከተማ ነዋሪዎችና በቤተሰቦቿ ደማቅ አቀባበል ተደርጎላታል። ለ ሀያ ሰባት አመታት ከመወዳት ሀገሬና ከአድናቂዎች ርቄ መቆየቴ እጅግ ቢያስከፋኝም ለዚህ ለውጥ መምጣት ዋጋ የከፈሉ ወጣቶችን በቅድሚያ ማመስገን እፈልጋለሁ ነው ያለችው። ለዚህ እድል ያበቃንን ለውጥ ፈተና እንዳይገጥመው ቀድመን በኪነ ጥበብ አንድነትን ሊያጠናክሩ የሚችሉ ስራዎችን መስራት ያስፈልጋልም ባይናት። ቀድሞ ህብረተሰቡን መቀስቀስ፣ አስተሳሰብን መቀየር፣ በውስጣችን ያለውን ህብረት የማጠንከር እኩልነትና ፍቅርን የመዘመር በህግ የበላይነት አምኖ ደግሞ ህዝቡ በራሱ የራሱን አስተዋጽኦ እንዲያደርግ ማስተባበር ሚዲያና ጥበብ ይጠበቅበታል። ወደ ሀገሯ ሁለት አላማዎችን ይዛ እንደመጣች የተናገረችው አለም ፀሐይ አንዱ ብርሃን ዘኢትዮጵያ የተሰኘ የተጌጠ አይቱ ሀውልትን በአዲስ አበባ ማቆም ሲሆን፣ ሁለተኛው ደግሞ ተሰዳጅ ልጆች ከባህላቸውና ከማንነታቸው እንዳይርቁ የባህል ማዕከላትን ለመገንባት ነው። ከአርቲስቷ በተጨማሪ በአሜሪካ የአዲስ ድምጽ ሬዲዮ ባለቤት አርቲስት አበበ በለው ሀገሩ ገብቷል። ባሳለፍነው ሳምንት አክቲቪስት ሙልቀን ተስፋውን ጨምሮ በርካታ አክቲቪስቶችና የፖለቲካ አመራሮች ባህር ዳር ከተማ መግባታቸው የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር